ወደ መጽሔቱ ተከታይ ርዕስ እናልፋለን። በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር የተነሲው ሪፐብሊካን ካብ ኮርከር በልዩ ልዩ የዓለማችን ጉዳዮች በተለይ ደግሞ ወቅታዊ በሆነው በጸረ አይሲል እንቅስቃሴ ላይ ከቪኦኤው ማይክል ባውመን ጋር ተወያይተዋል። ሴናተር ኮርከር መልስ ከሰጡባቸው ነጥቦች መካከል የሶሪያው ቀውስ፣ ሰሜን ኮሪያ ላይ የተጣለው ማዕቀብ፣ በኒውክሌር መርሃ ግብሯ ላይ ከኢራን ጋር የተደረሰው ስምምነትና ጸረ አይሲል እንቅስቃሴ ጥቂቶቹ ናቸው። አዲሱ አበበ ዝርዝሩን ይዟል። ሴናተር ኮርከር በቅድሚያ የተናገሩት በሶሪያው ውዝግብና ቀውስ መፍትሄ ለማምጣት ስለተያዘውም ጥረት ነው። በቀውሱ ለተጎዱና ለተፈናቀሉ ወገኖች የተጠየቀው እርዳታ እንዳልደረሰ የገለጡት ሴናተር ኮርከር በዚህ ረገድ ከተቃዋሚው ወገን ጋር የተደረገው ግንኙነትም አስቸጋሪ ሁኔታ ላይ እንደሚገኝ ነው ያስረዱት። አሁን በጣም አስቸጋሪ ሁኔታ ላይ ነው ያለው። የተጠየቀው የሰብአዊ እርዳታ ተግባራዊ አልሆነም። ሌላው ቀርቶ በማስገደድ የተወለዱ ሕፃናት ፕሬዝደንት አሳድ ከሚቆጣጠሩት እስር ቤት ገና አልተለቀቁም እናም ያን አይነት ስፍራ ለመምራት ያለው ችግር እንዲህ በቀላሉ የሚገመት እንዳይደለ አውቃለሁ። በአሁኑ ወቅት የሚታየው መፍትሄ ወይም አማራጭ ዲፕሎማሲያዊ ድርድር ብቻ እንደሆነም ሴናተሩ አስምረውበታል። ሴናተር ባብ ኮርከር ሌላው መልስ የሰጡበት ጉዳይ በሰሜን ኮሪያ የተጣለው ማዕቀብ ነው። በዚህ ረገድ አሉ ሴናተሩ የተባበሩት መንግሥታት ድርጅት የሚያካሂደው ውይይት እኛ በአሁኑ ወቅት የምንመኘውን ግብ ይመታል ብዬ አልተሰማኝም የሰሜን ኮሪያን አካሄድ ልትቋቋም የምትችል አገር ቻይና ነች። ይህ ማዕቀብ ደግሞ የነገሮችን አካሄድ በሙሉ ሊቀይር ይችላል ብዬ አስባለሁ ብለዋል ሴናተር ባብ ኮርከር። ምንም ባለማድረግ የሚመጣ ያልተጠበቀ ውጤት ላይ እንደተደረሰ ነው የሚታየኝ፣ ያሉት ሴናተር ባብ ኮርከር በማያያዝ የዓለም አቀፉን ማህበረሰብ አካሄድም እንዲህ ይገልጣሉ። ኢንተርናሽናል ኢራን እንደምታውቁት ዓለም አቀፉ ማኅበረሰብ በኑክሌር ጦር መሳሪያ ዕድገት ረገድ በኢራን ጉዳይ ላይ ነው ብዙ የሠራው። እናም ሰሜን ኮሪያ ከምትገኝበት ደረጃ ብዙ ወደ ኋላ ቀርቷል። አሁን የተያዘው ጥረት የትም እንደማያደርስ ሕዝብ የተገነዘበው መሆኑን ሴናተር ባብ ኮርከር ገልጠው ከአንድ ጎረቤቶቻችንም ወደ አንድ አስተማማኝ ወዳልሆነና ወዳልተረጋጋ ሁኔታ እንዳያደርስ ጥንቃቄ ያሻልም ብለዋል። በኢራን የኒክሌር ጦር መሣሪያ ስምምነት ዙሪያም ተናግረዋል ሴናተር ባብ ኮርከር። I didn't support it, but of course I want it to be successful. I mean, uh, you know, I want good things for our country, I want good things Lagallo, Malate, Lagarachin ስኬታማ ስራ ተሰርቶ ኢራን ልኳን እንድታገኝ ማድረግ ነው የሚያሻው። ይህ አይነቱ ጥረት በሁሉም መስመር ከተገፋ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ውሳኔም በአግባቡ ሊከበር ይችላል ሲሉም ሴናተሩ ተናግረዋል። በአሁኑ ወቅት በአውሮፓ የተለያዩ ፍላጎቶች እንደሚንጸባረቁ የተናገሩት ሴናተሩ ሩሲያም በጦር መሳሪያ ሽያጭ ጥቅሟ፣ ቻይናም በመሬት መቀራመጥ ፍላጎቷ ከገፉ ምክር ቤቱ የትም እንዳይደርስም ስምምነቱም አይከበርም ነው የሚሉት። ወደ ወቅቱ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫን በመሄድ ሴናተር ኮርከር አዲሱ ፕሬዚዳንት ዩናይትድ ስቴትስ የዓለማችን ሀያለው አገር መሆኗን በማመን ሸሪኮቻችን በእኛ አቅጣጫ እንዲጓዙ ግፊት ማድረግ ያሻዋል ብለዋል። ለዚህም አሉ፣ አሁን ያለንበትን ተጨባጭ ሁኔታ መመርመር ጠቃሚ ነው። አይሲስ አንዱና ወቅታዊ የዓለማችን ጸጥታ ስጋት መሆኑ ይታወቃል። እስላማዊ መንግስት ነኝ ባዩ አማጺ ቡድን እግሩን አፍጋኒስታን ውስጥ ሲያስገባ በወቅቱ እዚያ እንደነበሩ የተናገሩት ሴናተር ያኔ ታዲያ ብታምንም ባታምንም የጦር ኃይላችን አልቃኢዳን ሊደመስስ እንደሚችል ከፍተኛ እምነት ነበረኝ ብለዋል። አያይዘውም በአይሲል ማለትም እስላማዊ መንግስት ነኝ በሚለው ቡድን ላይ ግን እርምጃ አልተወሰደም፣ ያ ደግሞ አሳዛኝም አሳፋሪም ነው ብለዋል። ደግነቱ ግን አሁን መከላከያ ሚኒስትር አሽ ካርተር የነገሮችን አካሄድ ለውጠው ዛሬ የምድር ጦር ኃይላችን በአይሲስ ወይም በዳይሽ ላይ የማያዳግም እርምጃ ሊወስድ የሚችልበት አቅም ላይ ይገኛል ሲሉ በመወሰኛው ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር የሆኑት የቴኔሲው ሪፐብሊካን ሴናተር ባብ ኮርከር ለቪኦኤው ዘጋቢ ሚካኤል ቦውማን የሰጡትን ቃለ ምልልስ አጠቃለዋል።